ውይይት ከውቁ ባለቅኔ አያሌው ታምሩ ጋር ክፍል ሶስት አለቃ አያሌው በሁለተኛው ክፍል ውይይት ዘመናዊ ትምህርት የመማር ጥረታቸው እንዳልተሳካና ይልቁንም ከሚስዮን ትምህርት ቤት ዲሬክተር ጋር መጣላታቸውን አውግተውናል። ገና ለገና እንግሊዘኛ ቋንቋ ያስተምሩኛል ብዬ ሃይማኖቴን እንደ እጅ መንሻ ማቅረብ አልፈለግኩም፣ የሚሉት አለቃ በኢትዮጵያ መልካም ዘመን የሚባለው ከ39 እስከ 57 አመተ ምህረት ያለው ብቻ ነው ባይ ናቸው። የሆነ ሆኖ ብለዋል አለቃ በአርብ እለቱ ውይይት ማብቂያ ላይ በኢትዮጵያ ስርዓት ከጠፋ ቀርነ መንግስት ከተነቀለ ይሄው ድፍን 20 አመት ሞላ። ዛሬ ከግል ገጠመኞቻቸው ነው የሚነሱት። ሰላማዊ ሰልፍ የጥንት ነው፣ አዲስ አይደለም፣ ይላሉ አለቃ አያሌው ዛሬ ጥንት አሉ። እንኳን ጠቅላላ ህዝብ ተሰልፎ ይቅርና እረኛ ምን አለ፣ ዘፋኝ ምን አለ፣ አልቃሽ ምን አለ ተብሎ ተጠይቆ የህዝብን ብሶት ለመመለስ ይሞከራል እንዲህ በማድረጉም ለምን አቤቱታ አሰማህ ተብሎ አይታሰርም፣ አይቀጣም፣ አይገደልም ይላሉ። ዛሬ በሚያስደምጡት ውይይታችን ታዲያ በአሁን ዘመን ያ ስለሌለ ነው መሰል የአገር ያለህ የግዜር ያለህ የሰው ያለህ የሚል አቤቱታ በአንድ መጽሔት ላይ አስነብበዋል። ለማንኛውም ዛሬ ከትዝታቸው ይነሱና ስለ አሁኒቷ ኢትዮጵያ እስከሚናገሩበት ይዘልቃሉ አለቃ አያሬው አምሳ አራት ዓመታት ያህል ነው ወደ ኋላ የሚመልሱን። በግሌ ምን ምን አሳዛኝ ወይም አስደሳች ትዝታ አለው የሚለውን ጥያቄ ሲመልሱ በ31 አመተ ምህረት በቦምብ ተደብድበን አገራችን ተቃጥሎ ከሀገሬ ወጥቼ መንግስቶ በሚባል ስፍራ ትምህርት ቤት ቅኔ ትምህርት ቤት በነበርኩበት ጊዜ ሶስት ወር ከባድ በሽታ ገጥሞኛል። ከሀምሌ አንድ ቀን እስከ ነሐሴ 16 ተስቦ በሽታ አሞኝ ያለሁበትን ቦታ አላወቅም ነበር። ውሃ ብቻ ነበር የምጠጣው። ከነሐሴ 16 ቀን በኋላ ደግሞ እኔን ሲሻለኝ ሁለት ጓደኞች ስለሞቱ ተማሪ ሁሉ ጥሎኝ ተበተነና ለምኑ የሚያበላኝ አጣሁ። እስከ ጥቅምት መጨረሻ ድረስ ጥሬ ሽምብራ ያውም አንዳንዷን አንዷን እየለቀምኩ የበላሁ የቆየሁበት ጊዜ ያትዝ ይለኛል። ከደስታ ወገን ደግሞ ብዙ ነገሮች አሉኝ። በተለይ ግን ጃንሆይ ብዙ ጊዜ እኔን በሚያነጋግሩ በሚያነጋግሩበት ሰዓት እንደ ሌሎች በአይን ማየት የማገኘው ደስታ የሚቀርብኝ መሆኑን ስላወቁ ብዙ ነገር በማነጋገር ያጽናኑኝ ስለነበረ ይሄ በጣም ደስ የሚለኝ ሲሆን በመጨረሻ ጊዜ በስሳ ስድስት አመተ ምህረት። የካቲት ከአራት ቀን አዲስ አበባ ተክለ ሃይማኖትን በአስራ ሁለት ሰዓት ማታ እጅ ነስተው ሲሄዱ ቤተ ክርስቲያን ጠርተው ሲያነጋገሩኝ ለጊዜው እኔ እዚህ አልነበርኩም እና ከቤተ ጠርቼ ነው የሄድኩኝ። ተኝተህ ነበረ ወይ አሉኝ። አይ አልተኛሁም፣ እንጃ ነው ጊዜውም የመኝታ ጊዜ አይደለም አልኳቸው። አዎ የመኝታ ጊዜ አይደለም እና እንዳትተኛ ብለው የተናገሩኝ ቃል እስካሁን ከጭንቅላቴ አይጠፋው። አለቃ የጃንሆይ ስርዓት መለወጥ የለበትም ባይናቸው፣ እንደርሳቸው ማነጋገር ኢትዮጵያ በተለይ ከ ስልሳ አምስት ዓመተ ምህረት ወዲህ ውቃቢ አምላክ ርቋታል። ግን እኮ አለቃ ጃንሆይ ያኔ መውረድ ነበረባቸው፣ ኢትዮጵያ ለውጥ ያስፈልጋታል የሚባልበት ጊዜ ላይ ነበርን። በወጣቱም ሆነ በአንዳንድ አዛውንት አስተያየት እሶ ያ ስርዓት መለወጥ አልነበረበትም ባይነዎት የሚል ጥያቄ አስከተልኩ። እየተው ነው እየናድ ነው እያፈረስ ነው ነው እንጂ፣ የኢትዮጵያ አቋም ሁልጊዜም ትክክል ነው። የሰው ቤቱ የሚፈርሰው ሴት እውጭ አማራት እንደሆነ ወንዱም እውጭ አማራው እንደሆነ ነው። ውሽማ ካለ ቤት አይጠነክርም። የኢትዮጵያንም ሁኔታ ያበላሸው የውጭ መሻት ብቻ ነው እንጂ በእርግጥ ተገምግሞ ጉዳቱ ጥቅሙ ተመዝኖ ይሄ እንቅፋት ነውና ይወገድ ይሄኛው በዚህ ተካ ተብሎ የተደረገ ነገር የለም። ሁልጊዜም የሚደረገው በልብ እንፏሎት መገንፈል፣ በሀሳብ መገንፈል ብቻ ነው። ጃንሆይ ቀዳማዊ ኃይለስላሴ በእውነት ሕገ መንግሥት አውጥተው ሕዝብ የመንግስታቸው ተካፋይ እንዲሆን ፓርላማ አቋቁመው ሕግ ወስነው የሰጡ አንድ ሰው ናቸው። ሁለተኛ ራሳቸው እየለመኑ ከዚያም አልፈው ገንዘብ እየከፈሉ ያስተማሩ ሰው ናቸው። በየትምህርት ቤቱ አትክልት እየተሸከሙ በታላላቅ ትምህርት ቤቶች ወጥ እየቀመሱ እየጠፋባቸው እየለማባቸው እያሉ ያስተማሩ አባት ናቸው። አንድ ቀን መርሃውራን ትምህርት ቤት ሄጄ ከተማሪዎች ጋር ስንነጋገር ማታ ነበር እና ተማሪዎች ለራት ገቡ። እኔና አስተማሪያቸው አቶ ስዩምም አብረን እዚያው ነበርን እና ወዲያው ጃኖ የመጡ እዛ እንዳለሁ ተማሪዎች ራት ገበታ ላይ እያሉ እያንዳንዱን ተማሪ እጁን ይያዙ እያነጋገሩ እኔ ማን ነኝ ታውቀኛለህ? እያሉ የወይን ፍሬና የብርቱካን ፍሬ እየሰጡ ሲያነጋገሯቸው ያነጋገራቸው እያነበርኩኝ እኔ ይህን ምን ያህል የሚያደርግ አባት እንጂ መሪ ያደርገዋል ያደርጋል የማላስበው ነገር ነው። ይሄ ታላቁ የራ የስራ ነው። በዚህ ምክንያት የኢትዮጵያ ሕዝብ ሁሉ ተስቦ ወደ ማደግ ደረሰ። አለቃ እያሌው ለጃንሆይ መንግስት መውደቅ፣ ለያኔው ስርዓት መጠላት ምክንያት ወይም መነሾ ናቸው የሚሏቸውን አንስተው እርሳቸው ደግሞ በግል ያ የሚደግፉት መንግስት እንዲቆይ ያደረጉትን አስተዋጽኦ ይገልጻሉ። በዚያ ጊዜ የነበሩት መሳፍንት መኳንንት ከተላ ደስታና ከምቾት የተነሳ የነበሩበትን ዘነጉ። ጠላት ይመጣል ብለው አላሰቡም። እኔ በዚህ ጉዳይ ላይ በአደባባይ ለጃኑ ሄ መላልሽቅ ድምፅ የሰጠሁበት ጊዜ አለ። በ49 ዓመተ ምህረት እነ ዶክተር ማት በተፈሪ መኮንን ትምህርት ቤትና በአዲስ አበባ የሳይንስ ትምህርት ቤት ዩኒቨርሲቲ ይባል የነበረው ዛሬ አራት ኪሎ ያለው በዛው ሲያስተምሩ በነበረ ጊዜ የቅዳሜ ሱር ዕለት ለጃን ሆይ ጃን ሆይ ሃይማኖቱ እየጠፋ ነው፣ የሴቶች በገቡበት አገር ሁሉ ያልተገለበጠ መንግስት፣ ያልተናወጠ አገር፣ ያልተለወጠ ስርዓት አለመኖሩን ከኔ ይበልጥ ጃን ሆይ ያውቃሉ። ዛሬ የሚሰራው ስራ ለኢትዮጵያ አደገኛ ነው። ሁሉም ዛሬ ኃይለ ስላሴ ሙት፣ ኃይለ ስላሴ ሙት እያለ የአባቱ ማሳረፊያ ቢያደርገው ምንም የሚጠቅም ነገር የለም። ነገ እንኳን ደሙን የሚያፈስልዎ ውሀ የሚረጭልዎ አያገኙም ብዬ ነግሪያቸዋለሁ። እና ተመልሶ የግብረ ገብነቱ ትምህርት እንዲሰጥ ጠይቄ ነበረ። በዩኒቨርሲቲ አንዳንድ ሰዓት ማታ ማታ እንዳስተምር ጃኑ ያዘው ነበረ። ከግንቦት አርባ ዘጠኝ ዓመተ ምህረት ጀምሮ እስከ ሰኔ ወር መጨረሻ ድረስ አስተምሬያለሁ። ከተማሪው ስህተት አለ አልልም። በዚያ ሰዓት አርባ አምስት ደቂቃ ማስተማር ይገባኝ የነበረውን እንዲያውም ተማሪ አያገኝም ብለው ማታ ቢመድቡኝ እስከ ምሽቱ አራት ሰዓት ድረስ ከተማሪዎች ጋር አመሽ ነበረ። በጥያቄ በመልስ እና በዚህ ነገር ተግባብተን ልጆች በሙሉ የኢትዮጵያን እምነት ስለ ኢትዮጵያ ሕይወት መጠበቅ እንደሚገባ ያምኑ ነበረ። በኋላ ግን ዶክተር ማት ከዚያ አስወጡኝ። አቶ ከበደ ሚካኤል በተግባር ትምህርት ቤት ድር የነበረው መሐንዲስ ኮሌጅ ውስጥ ወስደው መደቡኝ። ያን ጊዜ የነበረው አሜሪካዊ ዲሬክተር ነበሩ የስራ ሰዓቴን በጠይቃቸው ከምሽቱ አንድ ሰዓት ትገባለህ አርባ አምስት ደቂቃ እ ክፍል ትጠብቃለህ፣ ሰው ብታገኝ ታገኛለህ፣ ባታገኝ ትመለሳለህ አሉ። ተማሪ ካልሰጣቸው ወይ ለምን እዚህ ይቀመጣሉ? እየበላቸው ተማሪ እንዲገባ አልተባልኩም፣ ተማሪ አስገባ አልተባልኩም፣ ክፍል ስጠው፣ ወንበር ስጠው የተባልኩኝ፣ ወንበር ክፍል ሰጥቻለሁ አሉኝ። እዚያ እየተቀመጥኩኝ ተማሪ አላገኘሁም። ተማሪ አብዛኛውም እዚያ ክፍል የነበሩት አፍሪካውያን ናቸው፣ የሚመጣም አልነበረ። ግን በዛ ፈንታ የተግባር ምሩቆች ተጠቅመውብኛል እኔም ተጠቅምባቸው፣ እስካሁንም አሉ። ሁለተኛው በአምሳ ሰባት ዓመተ ምሕረት ገደማ ይመስለኛል ተቀጸል ጽጌ ነበረ። ጃንሆይ በአሁኑ ጊዜ እግዚአብሔር ያደረገለው ሁሉ ሰፊ ነው። በዓለም ክብሮ ታውቋል። የአፍሪካ አንድነትን መስርተዋል። ግን የውጭውን ሲያንጹ ኢትዮጵያ እየፈረሰች ነው። ከውጪ ኢትዮጵያን የሚያጠቃ አይመጣም። ችግሩ ያለ አሁን እዚህ የምሰሶው ስር አልጋው ስር ነው። ከዚህ ነው የሚመነጭ ከዚህ ነው ኢትዮጵያ የምትፈርሰው እንጂ ከውጭ አፍራሽ አይመጣም። ነገ ለትርጉም የሚያቀፍ ቀን ስለሚመጣ ዛሬ እርምጃ ቢወሰድ ይቻል። ይነግራቸዋል መሳፍንቱ፣ መኳንንቱ። ያን ጊዜ እንኳን ጃንሁን ሊያሰሩ እኔ ስናገር መከራ ነበረ። እንዲያውም እንድታሰር እንድቀጣ ጃንሁን ይገፋፉ ነበረ። ጃንሁ ራሳቸው ስለሚያውቁኝ ብቻ ነው እግዚአብሔር፣ አሁንም ከቅዱሳን ጋራ ረፍተ ነፍስን ይስጣቸውና የጠበቁኝ ጃንሆይ ናቸው እንጂ መሳፍንቱ መኳንንቱ እንድታሰር ይፈልጉ ነበር። በተለይ በስልሳ አራት ዓመተ ምሕረት ጸሐፊ ትእዛዝ ሊሉ ሀብተወልድ በጣም ተማረው የተናገሩኝ አዲስ አበባ በሄድኩበትና አለቃ እያሌውም ሆነ ሌሎችን ባወያየሁበት ጊዜ የአገሪቱ የፖለቲካ ግለት ያየለበትና የሞቀበት ወቅት ነበር። በተለይ ከመንግስት በኩል በርካታ መግለጫዎች በተከታታይ ይተላለፉ ነበር። መግለጫዎቹ በመንግስቱ አባባል ያለውን ሰላም ለማጠናከር የሚወጡ አሁንም በመንግስቱ ፍረጃ በጸረ ሰላምና በጦረኞች በጠባቦችና በትምክተኞች ላይ ያነጣጠሩ መሆናቸው ሁሉ ይጠቀሳል። ታዲያ ያኔ ያወያየዋቸውን ሁሉ ስለ ወቅታዊው የኢትዮጵያ ሁኔታና አስተዳደር መጠየቂያ አልቀረም ነበርና፣ አለቃንም እርሶስ አልኳቸው። የሚጀምሩት በያው ሰሞን ስለሚወጡ መግለጫዎች ግንዛቤያቸውን በመስጠት ነው። እኔ ራሳቸውን እንደሚሟገቱ አድርጌ ነው የማያቸው እንጂ ሌላውን እንደሚወቅሱ ወይም ለሌላው መልስ እንደሚሰጡ አድርጊያ ለመመለከታቸው። ምክንያቱም ስራቸው ራሱ በብቻቸው እየተሟገታቸው ነው። በዚያ ላይ ደግሞ ቁጥር ስፍር የሌላቸው መጽሔቶች እየተሟገቷቸው ነው። ከዚያ አልፎ እነሱ የሚሰጡት ሀተታ ራሱ በራሱ እየተማታና እየተሟገታቸው ነው። እራሳቸው የሰሩትን ለመደበቅ ከመሞከር በስተቀር ግመል ሰርቆ አጎንብሶ ወደ እንደሚባል ነው እንጂ ሌሎች እንዲያውም ደፍረው አልተናገሯቸውም። የሚወቅሷቸው ሰዎች እኔ እንደምመለከተው ከሆነ ምክር ከሚሰጡ በስተቀር ሰላም ይሁን አብራችሁ ኑሩ የሚል አስተያየት ከሚሰጡ በስተቀር ሰው ከመረረው ከተበሳጨ፣ ይሄ አደገኛ ነገር ሊፈጠር ይችላል ከሚሉ በስተቀር እነሱን ወቅሰው የተናገሩበት አንቀጽ አላየሁም። ደግሞ አልተደበደበም እንዳይሉ እነሱ ራሳቸው በመካከሉ ያለውን ልዩነት የጠቡንም መስፋፋት አንዳንድ ቦታ እስከ ሀያ ሺህ ሰራዊት ማርከን ያሰርንበት አለ ብለው በመገናኛ የገለጹት አገላለጽ አለ። ይሄ እንግዲህ አገሪቱ ሰላም ብትሆን ነው። ሀያ ሺህ ሰራዊት እስከ መታሰር እስከ መማረክ የደረሰ በሌላው ባለፈው አመት ምክር ቤቱ እራሱ ሲከራከርበት የኖረው ነው። ሰው አይኑን እየተጨፈነ በጥይት እየተመታ ገደል ሲወረወር እንደነበረ ተደጋግሞ በምክር ቤቱ ውይይትም ክርክርም የተደረገበት ነው። ዓለምም የሚያውቀው ነው። ይህንን ያህል መከራ የደረሰበት ሕዝብ ሰላማዊ ነው ማለት ይቻላል። ከየመስሪያ ቤቱ እየተመለመለ እየተቆጠረ እየወጣ እየተባረረ ብዙ ተቋም እየፈረሰ ብዙ ሕዝብ ስራ እያጣ እየተሰደደ ተማሪዎች ከትምህርት ቤት ሲወጡ ስራ የላችሁም እየተባሉ ምንድነው እኮ አመራሩ ታዲያ? ሰላም የሚባለው የትኛው ነው? ሰላምንስ የሚያመጣው የትኛው ነው? ታዲያ ተቃዋሚያቸው ስራቸው ነው ወይስ ሰዎች ናቸው። ሰዎችማ ይሄ ይቅርና ዘር ልዩነቱ ይቅርና ሁሉም ኢትዮጵያ ዳር እስከ ዳር አንድ ይሁንና የጎደለውን እየሞላ የጠመመውን እያቀና ህዝብ እየተባበረ አገሩን እየረዳ አገሩን አገሩን ያሳድግ ነው የሚሉት። ጠያቂዎች ነው የሚሉት። የሁሉም ጥያቄ ነው። እምቢ ነው ያስቸገረው። እምቢ ስልጣን ላይ ያሉት ሁሉ ትናንትናም የነበሩት ዛሬም ያሉት ይህናን ሰማም ነው እንጂ ሌላ የተቃወማቸው ነገር የለም። በዘራቸው ምክንያት ከዚያ መጣችሁ፣ ከዚህ መጣችሁ፣ ስልጣን አይገባችሁም ብሎ የተከራከረ የለም። የተከራከረ ማንም የለም። ትናንትና ሲገቡም የተቃወመ የለም። ዛሬ ካየው ከስራቸው የተነሳ ነው ደግሞ ተቃውሞው። ደግሞ ተቃውሞ አይደለም፣ አቤቱታ ነው። ሰላማዊ ሰልፍ እነሱ ፈቀዱ ይባላል። አይደለም፣ የኢትዮጵያ ጥንታዊ ስርዓት ነው። ማንም መንግስት ተለውጦ መንግስት ሲገባ ነጋዴ ነግድ አራሽ ረስ የተበደልክድሀ ሳር ጠምጥመህ ድንጋይ ኮልኩለህ አቤቶታህን አቅርብልኝ፣ እሰመሃለሁ፣ ፍርድ አይልሃለሁ ነው አዋጁ አዋጁ እና በብዛትም ሆነ በቁጥር ማለትም ሆነ ሳይወሰን በደል ደረሰብኝ ካለ ለመሪው ለዳኛው አቤቶታ ማቅረብ ችግሩን መግለጥ የነበረ ነው። አስተዳደር ሲዛባም እንኳን ከሽማግሌ ከረኛ ይጠየቅ ነበረ አስተዳደር ሲዛባ እረኛ ምን አለ፣ አልቃሽ ምን አለ፣ ዘፋኝ ምን አለ፣ አገር ምን አለ ተብሎ ይጠየቅ ነበረ። በዚህ መሰረት እረኛ የተናገረው ዘፋኝ የተናገረው ሽማግሌ የተናገረው ተጠብቆ ይታረም ይተካከል ነበር እንጂ ሰው አይገደልበትም ነበረ፣ ሰው አይሰደድበትም ነበረ፣ ሰው አይታሰርበትም ነበረ። እንዲያውም ንጉሥ በግንባቸው ይታማሉ ይባላል። መሪ ሳይታማ ኑሮ አያውቅም፣ በደል አደረገ ሳይባል ኑሮ አያውቅም። ያንን ግን ያስተካከላል እንጂ ታሰር ተፈታ የሚለው ነገር አልነበረም። እና አሁን ጨርሶ አይምሯችንንም እንኳን ለማሰር እየተሞከረ ነው። እንኳን ስጋችንን አይምሯችንን ለማሰር እየተሞከረ ነው። ስለዚህ በዚህ አይነት ኢትዮጵያ አንድነት ልታገኝ አትችልም። አንድነት ልታገኝ የምትችለው ሁሉም አገሩን፣ መብቱን፣ ሃይማኖቱን፣ ስርዓቱን አግኝቶ ሰው መሆኑ ታውቆ የሚኖርባት ሀገር ስትሆን ነው እንኳን እህልና በበላሆ እንቆቆ आज जरिए डिश्य सौन मथाओं को ये पर लोग ስለ ዛሬቱ ኢትዮጵያ የሚሉትን አልጨረሱም። አለቃ ስለ ዛሬቱ የኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያንም የሚሉት አላቸው። እሁድ በሚቀርበው በክፍል አራት ውይይት እንገናኝ።